የተባበሩት መንግስታት የህፃናት መርጃ ድርጅት ባለፈው ሳምንት መጀመሪያ ባወጣው መግለጫ በሰሜናዊ ናይጄሪያ የሚታየው ሁኔታ እጅግ አሳሳቢ ነው። የተመጣጠነ ምግብ እጦቱ ችግርና የሞት አደጋ የተጋረጠባቸው ህጻናት ቁጥር መብዛት በሰሜናዊ ምስራቅ ናይጄሪያ ያለውን ሰብዓዊ ቀውስ እንዳያባብሰው ድርጅቱ ገልጿል። በሰሜናዊ ናይጄሪያ የሚታየውን አሳሳቢ የህፃናት ሁኔታን በተመለከተ መረጃን ይፋ ያደረገው የህፃናት አድን ድርጅት በበኩሉ ለቀውሱ ምክንያት በከባቢ አየር ለውጥ የደረሰ ተፈጥሯዊ ቀውስ እንዲሁም አካባቢው ላይ በሚንቀሳቀሰው አሸባሪ ቡድን ቦኮሀራም ምክንያት ህዝብ ከመኖሪያ ቀየው በመፈናቀሉ ነው። የህፃናት አድን ድርጅት ባልደረባ ፊዮና ሚሼ ለዶቸ በለ እንደተናገሩት ባለስልጣናት በሀገሪቱ ረሃብ አደጋ ሲደርስ በጊዜ እርዳታን መጠየቅ ይከብዳቸዋል ሲሉ ትችት ሰንዝረዋል። ችግሩን ለመቋቋም ከአቅማችን በላይ ነው ብለው ለመናገር ይከብዳቸዋል። ሰዎች የዓለም አቀፍ እርዳታ ድጋፍ እንዲሰጧቸውና ከጎናቸው እንዲቆሙ፣ ለችግሩ መፍትሄ ለማግኘት ጥረት እንዲያደርጉ እየጣረን ነው። በሀገራት ውስጥ መንግስት ራሳቸው ድርቁን ለመ ቋቋም ጥረት እያደረጉ መሆናቸውን እውቅናን ባለማሳየታቸው እርዳታ ድርጅትም ብዙ ገንዘብን ለማፍሰስ መነሳሳት አያሳዩ። ዩኒሴፍ ይፋ ባደረገው መረጃ በሰሜናዊ ናይጄሪያ አራት መቶ ሺህ ህጻናት የረሃብ አደጋ ተደቅኖባቸዋል። የተመጣጠነ የምግብ እጥረት ያለባቸው ህጻናት የሚሞቱት እንደ ተቅማጥ ባሉ ተጓዳኝ ህመሞች ቢሆንም አሁን ግን ህጻናት በረሃብ ብቻ ህይወታቸው እያለፈ መሆኑን ተዘግቧል። በሰሜናዊ ናይጄሪያ አራት ነጥብ ሰባት ሚሊዮን ህዝብ የረሃብ አደጋ ያሰጋዋል። ከነዚህ መካከል ደግሞ 400 ሺህ ህጻናት የሕክምና እርዳታን ካላገኙ ከአምስት አንዱ ህጻን እንደሚሞቱ የህጻናት አድን ድርጅት አሳስቧል። ቦኮ ሀራም የተባለው ጽንፈኛ ቡድን በሚንቀሳቀስባቸው አካባቢዎች የሰብአዊ እርዳታን ጨርሶ ማድረስ ባለመቻሉ በዚህ አካባቢ የሚገኙት ህጻናት ጉዳይ እንዳሳሰበውም ድርጅቱ አስታውቋል። ባለፉት ሰባት አመታት በጽንፈኛው ቦኮ ሀራም የተገደሉት ሰዎች ከ20 ሺህ እንደሚበልጡም ተዘግቧል።